ፍትህ ለኢትዮጵያ በሚል ስም የሚንቀሳቀስ አካል አለ። የዚህ አባል እና ተሳታፊ አቶ ከባዱ በላቸው በቅድሚያ አመሰግናለሁ። ምንድን ነው እቅዱ? እስኪ ሁለት ቀን ሙሉ ነው ይሄን ያሰባችሁት፣ ምን ምን ለማድረግ ነው ያሰባችሁት? አቶ ከባዶ ከዛን ጀምር። እሺ በጣም አመሰግናለሁ። ሁለት ቀን ነው እንደጠቀስከው፣ ግን አርብ እና እሁድ ነው እንግዲህ፣ የዚህ የዋሽንግተን ዲሲ ትዕይንት ማለት ነው። አርብ እና እሁድ ነው የሚካሄደው። አርብ እለት በዚህ ዋሽንግተን ዲሲ በሚገኘው የጣሊያን እና የቫቲካን ኤምባሲዎች በየአመቱ እንደሚደረገው ጥያቄዎቻችንን ለማሳየት ለማቅረብ አጭር የሆነ ትዕይንት እናካሄዳለን። አርብ ዕለት ነው እንግዲህ አርብ ዕለት በአስራ አንድ ሰዓት በዚህ ሀገር አቆጣጠር ማለት ነው ኢሌቨን ኤም ላይ ይደረጋል። ከዛ ቀጥሎ ቀጥሎ በቫቲካን ኤምባሲ እንደዚሁ ሁለቱም ተያያዥ ጉዳዮች ስለሆኑ በቫቲካን ኤምባሲም እንደዚሁ የጣሊያን ኤምባሲ እንዳለቀ ወደዛ ተሄደው ይደረጋል። ደብዳቤዎች ይገባሉ። በየአመቱ እናደርጋለን። መፍትሄው ወይም ደግሞ ትክክለኛው ፍትህ ከሚመጣ ድረስ የማናቆመው ጉዳይ ነው። በአንድ በኩል የሰማዕታት ማስታሰቢያ ነው። በአስራ ዘጠኝ ሀያ ዘጠኝ የተካሄደውን ጭፍጨፋ እና ዛሬ ሰባ ዘጠኝ ዓመት በፊት የተደረገው ማለት ነው እሱን ለማስታወስ ነው። ሁለተኛ ደግሞ እስከ ዛሬ ድረስ ትክክለኛ ፍትህ ለኢትዮጵያ አልተሰጠም። የተለያዩ ናቸው። በዋናነት ግን አንደኛ በቂ ኮምፐንሴሽን አልተከፈለም። ሰላሳ ሚሊዮን ዶላር ተብሎ ቆቃ የተሰራበት ኮምፐንሴሽን ብቻ ነው የተደረገው። ግን ይህው ጣሊያን ፋሲዝም ሊቢያም ተመሳሳይ ጭፍጨ ጨፈጨፋ ካሄዶ ነበረ። እንደውም ከኢትዮጵያ ቁጥር ያነሰ ነው ሊቢያ ውስጥ የጨፈጨፈው፣ ግን አሁን በቅርቡ አንድ ቢሊዮን ዶላር ኮምፐንሴሽን ተከፍሏል ተከፍሏል ተከፍሏል ጣሊያን ለሊቢያ አሁን በቅርቡ ነው የተከፈለው። እና ኢትዮጵያም በተገቢው ደረጃ ተመጣጣሚ ነገር አልተከፈለም ነው አንዱ ጥያቄ እሱ ነው። ሁለተኛ ደግሞ ያንን ጭፍጨፋ ያካሄደው በአዲስ አበባ በተለይ በአንዲት ቀን የካቲት አስራ ሁለት ላሜ ቀን ጭፍጨፋውን ያካሄደው ሰላሳ ሺህ ሕዝብ በአንድ ቅፈጀው ግራዚያኒ በዓለም አቀፍ ደረጃም በጣሊያን መንግስትም የጦር ወንጀለኛ ተብሎ ተከሶ ተፈርዶበት ተበየነበረ ሰው አሁን ጊዜው ተረሳሳ ተብሎ ከሰባ ዓመት በኋላ እንደ ጀግና ሀውልት ተሰርቶለታል። አፊሌ የምትባል ከተማ ውስጥ ተሰርቶለታል። ያ ተገቢ አይደለም። ይሄ የጦር ወንጀለኛ ጨፍጫፊ እንደውም በእንግሊዝኛው ቡቸሮፍ ኢትዮጵያ ንዲቢያ ነው የሚባለው ሰውዬው ሀውልት ሲሰራለት ዝም ብለን ልናያ አንችልም። ቀጥሎ የማን ነው የሚሰራው? የሙሶሎኒ እና ቀጥሎ ይሄ ሊሰራ ነው ወይ በሚለው ተነሳስተው እኛ ብቻ ሳይሆን ጣሊያን ሀገር ውስጥ ያሉ አንቲፋሽን ተከታዮች፣ ሙክመን ተከታዮች ጭምር ከፍተኛ የሆነ ካምፔን እየተደረገ ነው ያ ሀውልት እንዲፈርስ። ይሄም የጣሊያን መንግስት አክኖሎጅ አድርጎት እዚህም አሜሪካ የሚገኘው ኤምባሲ በየአመቱ ገብተን ስናነጋግር የጣሊያን መንግስት እንደሚቃወመው ክርክሩ እና እንትኑ ያለው ሎካል ገቨርንመንቱ ያቺ አፌል የምትባል ከተማ ካለችበት ገቨርንመንት ጋር እንደሆነ እና የጣሊያን መንግስት ደግሞ መጀመሪያ ሰጥቶት የነበረውን የፌዴራል ገቨርንመንት በጀት እንደሰረዘበት፣ ቀጥሎም ደግሞ ያ ሀውልት ትክክለኛ የሆነ የፐብሊክ መታሰቢያ ሆኖ እንዲቀየር እንደዚህ ከኛ ጋር ተባብረው ካምፔን እያደረጉ መሆኑን ነገር ሆናል። ይሄ ነገር እንግዲህ እስከሚፈጸም ና ተፈጽሞ እስከምናየው ድረስ የሚቆም አይደለም። እንዳልኩት ኮምፐንሴሽን ጥያቄ በትክክል አልተመለሰም። ሌሎችም አሉ ያልተመለሱ እቃዎች አሉ። ቫቲካን እንደዚሁ። እሺ፣ እንደው አቶ ከባዱ፣ አጠራጠር እያደረግን ከመለስን ብዙ ጥያቄዎች ልናስተናግድ እንችላለን። እናንተ የአርብ ጀ ምሮ የሚካሄደው ስብስብ እና ሰልፍ ሰባዘጠነኛውን የፋሽስት ኢጣሊያ የአዲስ አበባ ጭፍጨፋ ወይም የካቲት አስራ ሁለትን የሰማዕታት ቀን ከማሰብ ባለፈ ቀደም ሲል የጀመራችሁትን ዘመቻም በዛው ትቀጥላላችሁ። እንደ ሰልፉን አርብ እንደምታካሄዱት ሁሉ ቅዳሜም እሁድም ደግሞ እንደዚሁ የፊልም ስነ ስርዓት ሁሉ አለ። እንደው አንድ ጥያቄ ግን እዚህ ላይ ከአነሳ ነው ዘንድ ይሄ ዘመቻችሁ ብዙ ጊዜው ነው መፍትሄ ግን ተጨባጭ ነገር አይታይም። ሰልፍ ይደረጋል፣ ህዝባዊ ስብሰባ ይደረጋል፣ ጣሊያን ኤምባሲ ሰልፍ ይካሄዳል፣ መግለጫ ይወጣል። እና ምንድን ነው እሱ? ምን ላይ ናቸው? አሁን መቆሚያ መቆሚያ የለውም ወይ ለማለትም ያስቸግራል። መልስ እስካልተገኘ መቀጠሉ መልካም ሊሆን ይችላል። ግን እንደምን ተጨባጭና ለሚሳተፍና ለሚያግዛችሁ ሰውም ተስፋ ሰጪ ነገር ላይ ደርሳቸዋል? አዎ ጥሩ ነው፣ ጥሩ ጥያቄ ነው። ይሄ በእውነቱ በየአመቱ ጥሩ እንትኖችን ምልክቶች ነ ያለው ነገሩ በትክክል እንደሚሰማ እንደሚታወቅ እንደሚነጋገሩበት እናውቃለን። ለምሳሌ ባለፈው ጊዜ የቫቲካን ጳጳስ በመጡበት ጊዜ አሜሪካ ይሄ ጉዳይ ተነስቶ ኮንፈረንስ አዘጋጅተን ነበር እና እዛ ኮንፈረንስ ላይ ከወትሮ ለየት ያለው መልኩ የቫቲካን ኤምባሲ ተወካዮች ልኮ የእኛን ኮንፈረንስ ተከታትለዋል፣ ተሳትፈዋል። ያንን ሙሉ ዝግጅቱን በሙሉ እንደውም ጥያቄ ተጨማሪ ጥያቄዎች ሁሉ እየጠየቁ በሙሉ ሁለት ሆነው ነው መጥተው ዶክሜንት አደርገው ሄደዋል። ና አቴንሽንን እየሰጡት እንደሆነ ምን ጥያቄ የለውም። መልስም ከቫቲካን ኤምባሲ ለምሳሌ መልስም መጥቶልናል፣ ደብዳቤ መጥቶልናል። ጥያቄውን በሚመለከት ጳጳሱ እየተከታተሉት እንደሆነ ጉዳዩን መልስ እንደሚሰጡበት ሰጥተውናል። ያው መከራከራቸው አልቀረም። እንደ አጋጣሚው የሚያሳዝን ሁኔታ አንደኛው መከራከሪያ ነጥባቸው የገዛ ፀሐፊያችሁን፣ ታሪክ ፀሐፊያችሁን አምባሳደር ዘውር ህይወታ የጻፉት መጽሐፍ ተመልከቱ ይላል። እዛ መጽሐፍ ላይ እንዳጋጣሚ የተጻፈው ቫቲካን ደሞን ህጻናት የሚል ነው። ያ እንግዲህ ለክርክር ለህዝብ ተዋዋለሁ፣ እኔ የታሪክ ባለሙያ ስላልሆንኩ ማለት ነው። ለማንኛውም ግን እንደሚያዩት ያሳያል። ጣሊያንም መንግስት እንደዚሁ እንዳልኩት እየተከታተለው መሆኑ እና ፍርድ ቤት ባይዘወይ የፍርድ ቤት ክስ ተመስርቶበት የአፌሌ ከተማ ከንቲባና የገቨርነሩ ክስ ተመስርቶባቸው በየጊዜው እየታየ ነው ይሄ ጉዳይ የሀውልት ጉዳይ በጣሊያን ሀገር ውስጥ ክስ ተደረጉበት የመጀመሪያው ስቴፕ ፌዴራል ገቨርንመንቱ በጀቱን መሰረዙ ነው። ባለፈው ዓመት እየተደረገ ነው። ይሄን የሆነው በዚሁ ካምፔን ነው። ሀውልቱን በተመለከተ ምናልባት ሀውልቱ እስከሚፈርስ ድረስ ትግሉ ይቀጥል ይሆናል። ካሳን በተመለከተ ምን ያህል ካሳ ነው ኢትዮጵያውያኑ እንደው በሀሳብ ያለው እንግዲህ ይሄ ነው የሚል ፊገር በኋላ ነው ነገሩ። መጀመሪያ አክሴፕት አድርገው ልክ ነው ይሄ ነገር በትክክል ኮምፐንሴት አልተደረገም ብለው ካመኑ በኋላ ኮምፐንሴሽን ለመክፈል ፈቃደኛ ነን ብለው ካመኑ በኋላ የሚደረግ ድርድር ነው። እኛ ቁጥር ያለ ላስቀመጥ ማሆነው ነው። ሁለተኛ ደግሞ በገንዘብ ቁጥርም ብቻ ላይሆን ይችላል፣ በተለያየ መንገድ ቴክኒካል በሆነ መንገድ እንዲሆን ይችላል። ዋናው ምንድን ነው? ትልቁ ፖይንት እውቅና ሰጥተው ይቅርታ መጠ እውቅና ይሰጥተው ይቅርታ ይጠይቁ። ከዛ በኋላ ያለው ቀላል ነው። ትልቁ ፖይንት ጥሩ ዛሬ ወደ ተነሳ ልሰዶ ይሄ ሰፊ ነገር ነው። በየጊዜው የምንዋይበት ነው። ከእርሶም ሌላ ከውጭ ለምሳሌ ዳላስ ያሉት አቶ ኪዳን ያለማየው የዚህ ጉዳይ ዋና አንቀሳቃሽ ናቸው። ከሳቸው ጋር ተወያይተናል እና እንቀጥልበታለን ወደፊት እንዳስፈልግ አስፈላጊነቱ የቅዳሜ የካቲት አስራ ሁለት ሰባ ዘጠነኛ የፋሺስት ጭፍጨፋ መታሰቢያ ከሰልፉ ሌላ ሰልፉ እንግዲህ እዚህ የዘመቻው አካል ነው። የካቲት አስራ ሁለትን ለማሰብ ሌላ ምን ዝግጅት አለ? ሁለት ቀን ማሰባቸው እሑድም ሁለተኛው ትዕይንት እዚህ ዋሽንግተን ዲሲ የሚካሄደው። በጣም የሚገርም አጋጣሚ ነው ዘንድሮ ያጋጠመን ሁለት ጣሊያን ወጣት ጣሊያን ፊልም ሰሪዎች ከተወሰኑ ዓመታት በፊት ይህን ጉዳይ ሰምተው አይተው ኢንትረስትድ ሆነው በገላቸው ተነስተው ተነሳስተው ከጣሊያን አስፌሌ ከተማ ጀምሮ ከሀውልቱ ጀምሮ ታሪኩን ሪሰርች ማድረግ ጀመሩ። እና በኋላ ወደ ፊልም ለመቀየር ፕሮጀክት ወጠኑ። ያንን ፊልም ለመስራት ያልደረሱበት ቦታ የለም። በተለይ እንደው ለኢትዮጵያን ወገኖቻችን እዚህ ዋሽንግተን ዲሲ ለሚገኙ በተለይ የማሳየው የምናገረው ይሄ ፊልም የታሪክ ፊልም ነው። የባህል ፊልም ነው። ይህ ሁሉንም ነገር የያዘ ነው። እና እስከ ደብረ ሊባኖስ ድረስ ሄደው የምንድን ነው አይን ማኝ በህይወት ያሉ ማለት ነው ፈልገው አፈላልገው እዛ ገዳም ውስጥ የሚኖሩ አባት አግኝተው እሳቸውን ሁሉ ሳይቀር ነው ያነጋገሩት እና ዶክመንተሪ ፊልሙ ከዛሬ ሰባ ዘጠኝ ዓመት ይጀምር በፊት ይጀምርና አሁን እስካለንበት ድረስ ታሪክን ያገናኘዋል። አፊሌ ከተማ ውስጥ ያለውን ከንቲባ ያነጋግራሉ። ጣሊያን ውስጥ ያሉ ኢትዮጵያኖች የሚያደርጉትን፣ ጣሊያን ውስጥ ያሉ አንቲፋሺስቶች የሚያደርጉትን። ፊልሙ የተነሳው በዋናነት በስፖንሰርነት የሚያካሄደው አያቱ የጣሊያን ወታደር ሆኖ ኢትዮጵያ ውስጥ መሬት ይሰጥሃል ተብሎ ፕሮሚስ ተደርጎ የተላከ ሰው ነው። አሁን የልጅ ልጃቸው እዚህ ኒውዮርክ የሚገኝ ሎየር ነው። በዋናነት የሚያንቀሳቅሰው እሱ ነው። ይሄ ምንድን ነው ያን የተደረገውን ኢንጀስቲስ አክኖሎጂ ያደረጉት ጣሊያኖች ራሳቸው ሳይቀሩ የሚሳተፉበት ነው ዋናው በዋናነት እና ይህን ፊልም የሚያሳየው ፊልም ዘንድሮ ተጨርሶ በዓለም የዶኩሜንታሪ ፊልም በሚታይባቸው ፌስቲቫሎች በሙሉ እየዞረ እየታየ ነው እና እንደ አጋጣሚ እድለኞች ሆነን እነዚህ ሁለት ፊልም ሰሪዎች ፊልሙን እዚህ ዋሽንግተን ዲሲ ይዘው መጥተው፣ በዛን ቀን እሁድ ቀን በዚህ ሀዋርድ ዩኒቨርሲቲ እንግዲህ፣ እንደሚታወቀው እዚህ አሜሪካ ፌብሩዋሪ የብላክ ሂስትሪ መንዝ ይባላል። ሀዋርድ ዩኒቨርሲቲ ደግሞ የጥቁር አሜሪካኖች ወር ይባላል። የሀዋርድ ዩኒቨርሲቲ ደግሞ ይህንን በዓል ፌስቲቫል በጣም ነው የሚያከብረውና ና የሚያካሄደው እዛው በዛ ፌስቲቫል ውስጥ እንዲታይ አንደኛው ሆኖ ተመርጦ በእሁድ ፌብርዋሪ ሀያ አንድ ቀን በሶስት ሰዓት ሀዋርድ ዩኒቨርሲቲ ሀያ አራት ዜሮ አንድ ጆርጂያ ቨኒው ላይ የሚገኝ ላይ የሀዋርድ ዩኒቨርሲቲ ውስጥ ይታያል። ይሄንን ፊልም ራሳቸውም ፊልም ሰሪዎቹ ይገኛሉ። እዛ ላይ ማብራሪያ ይሰጣሉ። ያህል ሰው ያቄ አዳራሹ ምን ያህል ሰው እንደሚይዝ ባላቅም እንግዲህ በብዛት ሰው ይመጣ ይሆናል። ነጻ አይደለም፣ መግቢያ ነጻ ነው። ነጻ የሚል ነገር እንደ ቦታ ነው ነጻ አርገነዋል፣ ወጪውን እንደዚሁ። ኢትዮጵያኖች፣ ይህንን ጉዳይ የምንከታተሉ ኢትዮጵያኖች በኪሳችን አውጥተን፣ ሀዋርድ ዩኒቨርሲቲም ጊዜ ደስታቸው አዳራሹን በነጻ አርገውታል። ሌላውን ወጪ የኛ እንችለን በነጻ አርገነዋል እና ይሄ ምንም የሚያስከፍል አይደለም። ቀኑ እሁድ ከሰዓት በኋላ ነው። ወይዘሩም በጣም ጥሩ ነው። ቤተሰብ ልጆች፣ እናት አባቶችን ይዞ መጥቶ የሚታይ ፊልም ነው። በጣም የሚያስደስት ፊልም ነው። ከሁሉም ነገር አኳያ መታየት ያለበት ይሄ አንዱ ነው። እንግዲህ የካቲት አስራ ሁለትን ለማሰብ ምናልባት ደግሞ ከታሪክ አኳያ የታሪክ ምሁራን እንደ ዕለቱን ለማስታወስ በዚያን ዕለት የተደረገውን ጭፍጨፋ ለአሁኑ ትውልድ የሚያስታውሱ የተለያዩ ንግግሮች ምናልባት ታስበው እንደ ኋላ አቅም የካ የታሰቡ የታሰቡ አሉ። ገና በደንብም አልጨረስናቸውም እንጂ የተለያዩ ሰዎች አሉ፣ ሪሰርች የሰሩ በዚህ ዙሪያ ያቀርቡ የሚችሉ አሉ እና በቲያትር መልክም ለማዘጋጀት የታሰባለ ዋናው በፊልሙ ላይ ነው። ከዛ ተጨማሪ ጊዜ እንደሚፈጅ ደግሞ የተለያዩ ነገራል ይሄ ነገር ግን ከአድዋም ጋር የሚያያዝ ነው። ደግሞ የአድዋ በዓልም አለን ሰሞኑ። ስለዚህ እሱም ላይ ጋር የሚያያዝ ነው ምክንያቱም ትላላችሁ ያው የአይድዋም ው ኢትዮጵያን ሄሪቴጅ ሶሳይቲ የሚባለው ድርጅት በጣም ጥሩ እንደው ቀደም ሲል ከጣሊያን ውስጥም እንደዚህ የእናንተን ዓላማ የሚከተሉ እና የግራዚያኒን መታሰቢያ ሀውልት መሰራቱን በመቃወም የተሰለፉ ወይም ያና ዓላማ የሚያራምዱም አሉ ብለዋል። ምን ያህል ትገናኛላችሁ ከእነሱ ጋራ? ምን ያህል የስራ ቅብብር የስራ ቅብብርና ግሎባል አሊያንሱ እንትኑ ትምንትን አለው ግንኙነት አለው። እዛም ጣሊያኑ ውስጥ ደግሞ የኢትዮጵያን ኮሚኒቲ አለ እነሱም በቅርብ እዛው የሚገናኙበት ነው ነገሩ። ግን እንደው ለግልጽ ለማድረግ በዓላማ አንድነት ተገናኘን። የእነሱ ጥያቄ የእነሱ ሙቭመንት በጣም ጠንካራ ነው፣ ምክንያቱም ፋሺዝም እንዳይነሰራራ ይፈልጋሉ የፋሽዝም ምልክቱ ተመልሶ እንዳይመጣ ይፈልጋሉ። እንደዚህ እንደዚህ አይነት ነገሮችን ሲያዩ ዝም ብለው አያዩም፣ እና እንዳውም ቦታው ላይ ድረስ ሄደው ሞኒመንቱን ለማፍረስ ወይም እንትን ለማድረግ ሁሉ የሞከሩበት ቪዲዮ አለን የሚያሳይ ቪዲዮ አለን። መልካም ነው እንግዲህ ሰባ ዘጠነኛ አመቱ ነው የካቲስ አስራ ሁለት ጭፍጨፋ በዓሉ በደስታ የሚታሰብም ባይሆን ያው ጊዜውን ቆጥሮ ለማሰብ እና ለማስታወስ የወደቁትን የሚደረግ በመሆኑ ያው እንኳ አደረሳችሁ ይባባላል ሰው እና፣ እንኳ አደረሳችሁ እናንተም በርቱ። ምናልባት በእለቱ ደግሞ ሰዎች በቦታው መጥተው በማየትና በመሳተፍ ድጋፋቸው እንደሚገልጥሉላችሁ ተስፋ አረጋለሁ። አቶ ከባዶ በላቸው እግዚአብሔር ይስጥልኝ በእኔ በኩል እሺ። እኔም በድርጅቱም በእኔም በኩል ለሰጣችሁን ንድር በጣም ልብ አመሰግናለሁ።